ከቀናት በፊት የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን የሚዘክር አንድ መድረክ በሩዋንዳ ኪጋሊ ተከናውኖ ነበረ። የሟቹ ጠቅላይ ሚኒስትር ባለቤት ከነልጃቸው፣ የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ደግሞ ሁነኛ ካሏቸው ጥቂት ሹማምንቶቻቸው ጋር ነበረ በጋራ ወደ ኪጋሊ ያመሩት። በአፍሪካ ልማት ባንክ የገንዘብ ትብብር የተከናወነውና በመለስ ፋውንዴሽንና በሩዋንዳ መንግሥት ትብብር የተዘከረው እለት የቀድሞ ጠቅላይ ሚኒስትር ስም መጠሪያ ተደርጎ እንዲወሰድ በተፈለገው የልማታዊ መንግስት ዲሞክራሲያዊነት ላይ ሲምፖዚየም አድርጓል። የመጀመሪያው የሆነውና የመለስን የልማታዊ ዲሞክራሲ አስተምህሮት ከድንበር ማዶ በሌላ ሀገር አንስቶ ውይይት ማድረጉ የመለስ አስተዋጽኦ ከኢትዮጵያ አልፎ ለአፍሪካና ለዓለም የተረፈ ነው፣ ተከታዮችም እያፈራ ነው የሚል ትርጓሜና እንድምታ እንዲይዝ የተፈለገም አስመስሎታል። የሩዋንዳ መንግስትና ፖል ካጋሜስ ከሲምፖዚየሙ ትርፋቸው ምን ነበር የሚለው ጥያቄም የሰሞኑ የመነጋገሪያ አጀንዳ ነበረ። ቀለም ቀመስ የሆነው ብዙ ኢትዮጵያዊ ያለፉትን ዓመታት ለማታዊ መንግስት በሚለው የመለስ አስተምህሮ ዙሪያ የተወሰኑ ክርክሮችን ስለማድረጉ መጥቀስ ቢቻልም ጉዳዩ በአብላጫው የገዢው ፓርቲ ኢህአዴግ የፕሮፓጋንዳ ማድመቂያ ከመሆን በዘለለ ለሰፊ የምሁራን ክርክርና ውይይት ቀርቦ በቂ የሐሳብ ልውውጥ አልተደረገበትም። ተደረጉ የሚባለው ውይይቶችም ቢሆኑ በገዢው ፓርቲ የተካሄዱና ጠቅላይ ሚኒስትሩ በህይወት እያሉ ሚሆን ከልፈት ሕይወታቸው በኋላ የልማታዊ መንግስትነትንና የመለስን ስብዕና የሚያጎሉና የሚያገዝፉ የገዢውን ፓርቲ ህልውናና መረን የለቀቀ የስልጣን ፍላጎት ለማሳካት ሲውል ቆይቷል። በመጀመሪያ ልማታዊ መንግስት የሚለው ጽንሰ ሐሳብን የመለስ ልዩ የፈጠራ ስራ አድርጎ ማቅረብ እየተሳሳተ መሆኑን አስረግጠው የሚያስረዱ ምሁራኖች አሉ። የዚህ ሐሳብ አቀንቃኝ የነበሩ የደቡብ እስያ ሀገራት ናቸው ከብዙ ዓመታት በፊት። መለስ በጻፈውና ባልታተመው ሀተታው ላይ የልማታዊ መንግስት ርእዮትን እንደ ኢትዮጵያ ባሉ ድሃ አገሮች በአሁኑ ጊዜ እንዴት መመንዘር እንደሚቻል ያብራራል። ይሁንና ፓርቲው ኢህአዴግና መለስ የፓርቲያቸው ርዕዮተ አለማዊ ማጣቀሻ አድርገውት ቆይተዋል መለስ ከዚህ ቀደም በጉዳዩ ላይ ጨመረ የተባለው ሐሳብ ልማታዊ መንግስት ዴሞክራሲያዊ መሆን ይችላል የሚለውን አዲስ የመከራከሪያ ሐሳብ ሲሆን የልማታዊ መንግስት ጎዳና ያዋጣኛል ያለችው ኢትዮጵያ ያለችበት አፋኝና ጸረ ዴሞክራሲያዊ ሁኔታ መለስም ይሁን ፓርቲው ጉዳዩን ከስልጣን ማስጠበቂያነት ውጪ አልመውት ያውቁ ይሆን የሚል ጥያቄም የሚያስነሳ ነው እንደ ዶክተር ዳኛቸው አሰፋ ያሉ ምሁራን እንዲሁም በይፋ ልማታዊ መንግስት ዓላማው አፈናና ጨቋኝነት ነው ሲሉ ያስረዳሉ። በተለያዩ ጊዜ በጻፏቸው ጽሁፎችና ባደረጓቸው ገለጻዎች። የኪጋሊው ሲምፖዚየም የተካሄደበት ጊዜም የሩዋንዳው ፕሬዝዳንት ፖል ካጋሜ ለሶስተኛ የስልጣን ዘመን ምርጫ ሊወዳደሩ የሀገሪቱን ህገ መንግሥት ከልሰው እየተሰናዱበትና ተቀናቃኞቻቸውን ጸጥ ረጭ ከማሰኘት አልፈው በስደት ባሉ ተቃዋሚዎች ላይ ሳይቀር ግድያ መፈጸማቸው እየተነገረ ባለበት ጊዜ ነው። ካጋሜ የመለስ አስተምህሮት በስልጣን ያለገደብ ለመቆየት ለሚሻ መሪ ሁሉ ሁነኛ የስልጣን ማራዘሚያ መድኃኒት መሆኑን የተረዱም ይመስላሉ። የመለስ ሙት ዓመት ሲምፖዚየም በርዋንዳ ብሔራዊ የቴሌቪዥን ጣቢያም በቀጥታ ስርጭት ተላልፏል። አንድ የሲምፖዚየሙ ተሳታፊ የሆኑ ዲፕሎማት እንዳሉትም መድረኩ የካጋሜ የምርጫ ቅስቀሳ መድረክም ይመስል ነበረ። የአንድ ፓርቲ የበላይነትንና ለረጅም ጊዜ በስልጣን መቆየት አስፈላጊነትን የመለስ አስተምህሮ ተደርጎ ይቅረብ እንጂ ካጋሜ ጊዜ ወስደው የተዘጋጁበት በመድረኩም አተርፈዋለሁ ያሉት አንዱ ነጥብ እንደነበረ ለመገመት ቀላል ነው። ከኢትዮጵያ ወገን በመድረኩ እንዲናገሩ የተመረጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚህ ቀደም በሁለት የዳቮስ ዓለም አቀፍ የኢኮኖሚ ፎረም ላይ እንዳደረጉት ሁሉ ለጉዳዩ ባለቤት ሆነው ሳይሆን የተራ አንባቢ አስተያየት ሲሰጡ ተስተውሏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አጽንኦት መስጠት የፈለጉት የመለስ ደቀ መዝሙር መሆናቸውንና በሱ መሰልጠናቸውን ሲሆን ያጎናጸፋቸውን ኩራት ከገለጻቸው ለመረዳትም ከባድ አልነበረም። ሌላው የልማታዊ መንግስት ሐሳብ አራማጅ ካልሆነ ሀገር ተጋብዘው የመጡት የጋናው ምክትል ፕሬዝዳንት ኩዌሲ አሜሲ አርተር በጉዳዩ ላይ አጠንክረው መከራከር ጋባዣቸውን ማስቀየምና ሙት መውቀስ እንዳይሆን ፈልገው ሊሆን ይችላል። የተለሳለሱ ተቃርኖዎችንና አስተያየቶችን አቅርበዋል። እናንተም እንደ ምርጫችሁ፣ እኛም እንደ ፍጥርጥራችን አይነት በቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል የአፍሪካ ዳይሬክተር ጃንዳይ ፍሬዘር አወያይነት በታደመው መድረክ ላይ በአንጻሩ ፖል ካጋሜ ኮከብ ሆኖ ለመታየት ያደረጉት ጥረት የመለስ ራዕይ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳይሆን በፖል ካጋሜ ይቀጥል ይሆን የሚል ፍንጭም ሰጥቷል። ካጋሜ የተለመዱ ጸረ ምዕራባውያን አስተያየቶችንም በማከል የሩዋንዳ መንግስት የልማታዊ መንግስትነትን ሐሳብ ወደፊት እንደሚገፋበትም አስረድተዋል። ሩዋንዳ በንድፈ ሐሳቡ ላይ ገና ከማለዳው ተቀባይ ሀገር ነኝ ትበል እንጂ ልማታዊ መንግስትነትን ከምር ተቀብላ ስራ ላይ ለመዋል እየሞከረች ያለችው ከቅርብ ዓመታት ወዲህ ነው። የሩዋንዳው ልማታዊ መንግስትነት ከኢትዮጵያ የሚያመሳስለውም የሚያለያየውም ነጥቦች አሉት። ፖል ካጋሜ በመድረኩ እንዲጎሉ ያደረገው ይህ ሲምፖዚየም የሟቹ ጠቅላይ ሚኒስትር ልጅ ሰምሃል መለስና እናቷን ወይዘሮ አዜብ መስፍንንም ያሳተፈ ነበረ። ወይዘሮ አዜብ የመለስን ራእይ የልማታዊ መንግሥትነት አተታዊ ጽሁፍ እንደ መነሻ ያቀረቡ ሲሆን ልጅቱ ሰመሃል ደግሞ በውይይት ወቅት ጥያቄ አቅርባለች የሰመሃል እንዲህ ወዳለው መድረክ ብቅ ማለት በቀጣይ ወደ ህዝባዊ መድረክና ወደ ፖለቲካውን መድረክ ለመቀላቀል እየተሰናዳችውን የሚል ጥያቄ የሚያጭሩንም አልፏል የመለስ ራእይ በሰመሃል ወይስ በካጋሜ ይቀጥል ይሆን በሂደር ይቆየን አርጋዋሽኔ ለዋዜማ ራዲዮ